የወጣቶች አለም የምዕራብ ሀገራት ተማሪዎች ብቻ ሳይሆኑ ኢትዮጵያውያንም ጭምር የመጀመሪያ ወይም ሁለተኛ ዲግሪያቸውን ውጭ አገር ሄደው ለመማር ሲጥሩ ይስተዋላል። የሚሳካላቸው ግን ውስን ናቸው። በአብዛኛው ውጭ አገር ሄዶ መማር ከብዙ ክፍያና የይለፍ ፍቃድ ማለትም ቪዛ ጋር የተያያዘ ነው። ምህረት፣ ቤቲና ቃላብ እየተሳክቶላቸው በአሁኑ ሰዓት የጀርመን ጎረቤት ሀገር ፖላንድ ይገኛሉ። እኔ ወደ ፖላንድ የመጣሁት ዩኒቨርሲቲ ትምህርቴን ፖላንድ ላይ ለመጨረስ ነው እና አንደኛ ወደዚህ የመረጥኩበትም ምክንያት ኢሮፕ ነው። ሁለተኛ ለሁሉም ነገር ምቹ ነው፣ አፎርደብል የሆነ ነገር ነው ያለው። ከኢትዮጵያ ጋር ደግሞ ኮምፓ ስታደርጊው የተሻለ ነገር ነው ያለው ትላለች ምህረት። የሀያ ሁለት አመቷ ቤቲን ብትሆን ተመሳሳይ ነገር አሳምኗት ነው ትምህርቷን ፖላንድ ለመከታተል የወሰነችው። አንደኛ እየተማር መስራት ይችላለን። ሁለተኛ ደግሞ ኢሮፕም ስለሆነ የሚሰጠንም ሻንገን ቪዛ ስለሆነ ለመንቀሳቀስም ቀላል ነው። ትምህርት ቤት ክፍያውም ርካሽ ነው። በዛ በዛ ምክንያቶች ነው እርካሽ ነው። ስቲ ምን ያህል ያስከፍላል? እኔ አሁን ለቲዩሽን ፊ የምከፍለው በአመት ሁለት ሺ ሁለት መቶ ኢሮ ነው። ለአንድ አመት የምከፍለው እንደዛ ነው። ቤቲ ኢትዮጵያ ውስጥ የዩኒቨርሲቲ ተማሪ ነበረች። ይሁንና ፖላንድ ውስጥ ትምህርቷን እንደ አዲስ ነው የጀመረችው። ግሬድ ያያሉ ከኢትዮጵያ ያለሽን ግሬድ ማለት ነው። የአስራ ሁለተኛ ክፍል ውጤትሽ ይታያል እንደምትመርጩው ፊልድ፣ ከዛ ተነስተው ነው ይህንን ፊልድ የመረጥሽበት ምክንያት ብለው ኤምባሲ ላይ የሚያውልሽ ማለት ነው። ሌላው እንደነሱ ፖላንድ ሀገር የሚማረው ኢትዮጵያዊ ቃል አብ ይባላል። የ24 አመቱ ወጣት የሁለተኛ ሴሜስተር ተማሪ ነው። ከሌሎቹ ቀድሞ ፖላንድ የገባውም እሱ ነው። ኢትዮጵያ ላይ በኢኮኖሚክስ የመጀመሪያ ዲግሪ ነበረኝ ከዛ በዚህ ድግሪ አንድ አንድ አመት ሙሉ ስራ ለመፈለግ ሞክር የነበረ ምንም ስራ ባለማግኘቴ የተወሰነ ታክሲ የቤተሰብ ምናምን መስራት ጀምር ነበር። ከዛ እንዳጋጣሚ አንድ የሆነ ልጅን አግኝቸው እሱ ነው ሰጀስት ያደርገኝ። የሆነ ኮንዲሽናል ሌተር ምናምን አሳየኝ። ዩኒቨርሲቲውን አፕላይ ብታደረግ እና እዚህ ብትማር ለአንተም ለወደፊቱም ጥሩ ነው ምናምን ብሎ ሰጀስት አደረገኝ። ከዛ ኦንላይን ላይ ገባሁኝ። ስለ ዩኒቨርሲቲው ምናምን ቼክ አደረግኩኝ። ከዛ አፕላይ አረኩኝ ማለት ነው። ሶስቱም የዓለም አቀፍ የንግድ አስተዳደር ተማሪዎች ናቸው። የሃያ ዓመት ወጣት የሆነችው ምህረት ወደ አውሮፓ ከመጣው አምስት ወር ገደማ ሆነኝ ትላለች። በዚህ በኮሮና ወቅት እየሰራች መማር መቻሏ ያስደስታታል። እዚህ ጀርመን ለምሳሌ ዩኒቨርሲቲዎች እዝግ ናቸው፣ ማለትም ትምህርት የሚሰጠው በኦንላይን ነው። ፖላንድ ያለው ሁኔታ ምን ይመስላል? ፖላንድም እንደዛው ኦንላይን እየተሰጠ ያለው ለዛም መሰለኝ ለስራችን በደንብ ጊዜ ያገኘ ነው ኦንላይን ስለሆነ ክላስ ማለት ነው፣ የክላስ ሰዓትች ቤት ተሆነች ተምረሽ ስጨርሽ ወዲያ ወደ ትምህርት ቤት ወደ ስራ ትገቢያለሽ ማለት ነው። ታዲያ ትምህርት የሚሰጠው በኦንላይን ከሆነ ኢትዮጵያ ሆናችሁ መከታተል አትችሉም ነበር? ትችያለሽ፣ ግን ኦንላይን መመዝገባችን ብቻ አይደለም። እዚህም መተ እንደገና ሬጅስተር እናደርጋለን። ምክንያቱም ይሄ የትምህርት ቤቱ የእንትን ሲልሽ ለኤምባሲም አንድ ላይ ሁሉ ነገር አዘጋጅቶ ስለሚልክ ቪዛም እንዲሰጥሽ ስለሚያደርግ ያንን ይዘሽ ደግሞ ኢትዮጵያ መቀመጥ ምንም ዩዝ የለውም። መተሽ ተመዝግበሽ ትምህርትሽን መጀመር ነው። መተሽ ካልተመዘገብሽ ትምህርትሽን አትጀምርም። ይሁንና መጥተው ተመስግበው ከዛም ቤተሰባቸው ጋር ሆነው ትምህርታቸውን ለመከታተል ወደ ኢትዮጵያ የሄዱ ልጆች አሉ ትላለች ምህረት። እሷና ቤቲ ግን ፖላንድ ሆነው ምግብ ቤት ውስጥ ባገኙት ስራ ትምህርታቸውን ለመከታተል ወስነዋል። የቤተሰብ ድጋፍም አያስፈልገንም ትላለች ቤቲ። ራስሽን ችለሽ አትሊስት ትማሪያለሽ እንደሌላው አገር ቤተሰብ ብር ላክልኝ እንደዚህ ክፍያ ምናምናም አትይኝ። ከሰራሽ ራስሽን ትችያለሽ። ያ ነው ትልቁ ነገር ፖላንድን የሚያስመርጠው ምክንያት። እናንተ ሶስታችሁ አንድ ቤት ውስጥ ነው የምትኖሩት? እንዴት ተዋወቃችሁ? አንደኛው የኔ ጓደኛዬ ነው ማለት ቦይፍሬንዴ ነው። ከአንደኛዋ ልጅ ጋር ደግሞ እኔ ከመጣውኝ በኋላ እሱ አይመጣችሁም። እኔ ነኝ አፕላይ አድርጌላት የመጣችሁ እና ያው ዘመድ ነን። የሆነ ሰው ይመጣል ከፋሚሊሽ ውስጥ ከዛ የሚያውቀውን የሰፈር ልጅም የቤተሰብም ምናምን አፕ ላይ ያደርጋል ከዛ በቃ ይመጣሉ እንደዚህ ነው አሁን ሰው እየበዛ ያለው አዎ እኔ እንኳን የመጣሁ ሰዓት ላይ ቢያንስ ኢትዮጵያኖች አስራ ምናምን ብንሆን ነው ማክሲመም እኔ አሁን ላይ በጣም በስተናል ሁሉም ቤተሰቡንም ጓደኛውንም ምናምን እያመጣ ስለሆነ በአሁኑ ሰዓት ፖላንድ የሚገኙ የኢትዮጵያውያን ተማሪዎችን ቁጥር በውል ባያውቁትም ብዙዎች ወደ ፖላንድ ለመሄድ የወሰኑበትን ምክንያት ግን ያውቃሉ ፕሮሰሱ ትንሽ አሁን ለምሳሌ ከአሜሪካ፣ ከካናዳ፣ ከሌሎች አውሮፓ ሀገሮች ስናስተያየው የፖላንድ ትንሽ ቀላል ነው። ምክንያቱም ለትምህርት ቤቱ ትንሽ ከበድ የሚያደርገው የኮንዲሽናል ሌተሩ ምናምን እስከ ማግኘት ነው ትምህርት ቤቱ ጋር ልከሽ ውጤቶች እስከሚጣራ ለዚህኛው ትምህርት በቂ ይሆናል ወይ ብሎ እስከሚያጣሩ የተወሰነ ጊዜ ይፈጃል እና ኤምባሲ ላይም ያው እንደ ድል ስልሽ አሁን ለምሳሌ ተማሪሽ ከሆንሽ ሌላ ዲግሪ ካለሽ ይህን ያለ የመከልከል አፖርቹኒቲ የላቸውም። ይሰጣሉ በብዛት ቪዛ ከሌላው አንፃር። በተረፈ ቀንና ውሎ ያንተስ ምን ይመስላል? ምን ያደረክ? እንዴት ታሳልፋለህ? ከኮሮናው በፊት የነበረው ነገር ያው ክላስ ከሰኞ እስከ ዓርብ ነበረ እንደ ኖርማል ክላስ እና ሙሉ ሰዓቴን ማሳልፈው በክላስ ነበረ እና የተወሰነ ስራ ራሴን ሰፖርት ማድረገው ኦቨር ምናምን በመስራት ነበር። አለ የተወሰነ ሁለት ሰዓት ሶስት ሰዓት ፍሪ ሰሆን ኦቨር ኢትስ አለ እዚህ ሴቴ ላይ በሳይክል ምግብ ምናምን ማድረስ እሱን ነበረ የምሰራው። አሁን ላይ በኮሮና ምክንያት ሁሉ ነገርም ስለቀዘቀዘ ሬስቶራንትም ሆቴልም ዝግ ስለሆነ እሱ መስራት ስላልቻልኩኝ ሌላ ስራ ገብቻለኝ እኔም ሬስቶራንት ነው የምሰራው። አሁን ላይ ክላስም ኦንላይን ስለሆነ የተወሰነ ስኬጁል አድርጌ ፕሮግራሜ ድርጅቱ በማስገባት ላይ ሬስቶራንቱ በዛ ስኬጁል መሰረት እየሰራ ይገኛለ። ነው ቤቲ የመጀመሪያ ሴሜስተር ፈተና ወስዳለች። ትምህርቱም እስካሁን ቀላል የሚባል ነው እንደሱ አገላለጽ፣ መጀመሪያ ላይ ግን ትንሽ ከብዷት እንደነበር አልሸሸገችም ትምህርቱን ማኔጅ ማድረግ የተወሰነ ይከብድ ነበር መጀመሪያ ሰሞላ፣ ያው ከኢትዮጵያም ስለሆነ ኢትዮጵያ ትምህርት ኦንላይን የሚባለውን ነገር ስለማናውቀው እዚህ መተሽ ኦንላይን ክላስ እየገባሽ ስራ እየሰራሽ ያለው ነገር ይከብድ ነበር ማኔጅ እስክታደርጊው ድረስ ማለት ነው። ግን አሁን እኔ ያለሁበት ሲቲና ያለሁበት ትምህርት ቤት ክላሱን የሚሰጠን አርብ፣ ቅዳሜ፣ እሑድ ነው። ሌሎች አዲሽናል ክላሶች ሲኖሩ ነው ከሰኞ እስከ አርብ የምንገባው ኦንላይን ማለት ነው። ፈተና ምናምን ኖርማል እንደዚ አይነት ቀላይ ነው የሚሆነው። ስለዚህ እሱ ሰዓትሽን ስኬጁል የወሩ ስኬጁል አለ ኦንላይን ያለውን ስኬጁል እናይና ነው ከስራ ጋር አብረሽ ማኔጅ የምታደርጊው። ከምትሰሪው ስራ ጋር ስራ ያው በሰዓት ነው የምትሰሪ እ ያው ቀን ቀን ትሰራለሽ ማታ ማታ ታነባያለሽ። እንደዛ ነው ቀላል ነበረ። ስራ ለማግኘት ስራ ለማግኘት ቀላል አይደለም። ምክንያቱም ቋንቋቸው እንግሊዝኛ ስላልሆነ ስራ ማግኘቱ ትንሽ ይከብዳል። እንዳለሽበት ሲቲም ይወሰናል ማለት ከፍ ወዳሉ ወደ ሰፋፊ ሲቲዎች ስትሆኝ እንግሊዝኛ የመወራቱ ምድል ከፍ ይላል እና ስራ የማግኘትሽ ምድል ይጨምራል። እስካሁን ትምህርት በኢንተርኔት ማለትም በኦንላይን መሆኑ ምህረትን ጠቅሟታል። ስራ ያገኘችበት ከተማና የምትማርበት ዩኒቨርሲቲ እንደ ሌሎቹ በአንድ ከተማ ውስጥ አይደለም። አሁን ያለሁበት ቶሩ የሚባል ከተማ ነው፣ ግን ትምህርት ቤቴ ግዳንስክ የሚባል ሀገር ነው። ስራ ቶሩ ያገኘትና ወደ ቶሩ መጥቼ ክላሴን ኦንላይን እየተከታተልኩ እየሰራሁ ነው ያለሁት ማለት ነው። አልፎ አልፎ የዝግጅታችን ተከታታዮች ወደ ጀርመን ወደ አውሮጳ ሂጂ መማር እፈልጋለሁ፣ እንዴት ነው እድሉን የማገኘው የሚሉ ጥያቄዎችን ይልኩልናል። እና እርግጠኛ ነኝ አሁንም ይህን ዝግጅት የሚከታተሉ ተማሪዎች ተመሳሳይ ጥያቄ ሊያነሱ ይችላሉ። እድሉን እንዴት አገኘሽ? እድሉን በሁለት መንገድ ልታገኝ ትችላለሽ። አንደኛ፣ የትምህርት ቤቱ ዌብሳይት ላይ ገብተሽ እዛ እንትን ፎርሙን ታገኛለሽ። አንድ ሁለተኛ ደግሞ ኤጀንቶች አሉ እንዲህ ትምህርት ቤት የሚያስመዘግቡ ኤጀንት ሲሆኑ እዚህ እየተማሩ ከኢትዮጵያ ተማሪዎች የሚያመጡ ማለት ነው። እነሱንም የምታገኝበት እድል ካለ ትክክለኛነታቸውን፣ እውነተኛነታቸውን አረጋግጠሽ በእነሱም በኩል መጨረስ ትችላለሽ። በእነሱም መሄድ አልፈልግም፣ ላይ ወጪ ማውጣት አልፈልግም የምትይ ከሆነ ደግሞ እንዳልኩሽ ዌብሳይታቸው ላይ ገብተሽ አፕላይ ማለት ትችላለሽ ማለት ነው። አሁን ያለው ቶሩና ደብሲቢ ቶሩና ብለሽ ብትገቢ ታገኘዋለሽ። ብዙ ጊዜ ይፈጃል። እሱ ማስረዘም የምትችው አንችልሽ ማሳጠር የምትችው አንችልሽ። ማለት የሚከፈሉ ክፍያዎች አሉ፣ የትምህርት ቤት ትዊሽን ፊዎች አሉ። እሱን ትዊሽን ፊ ቶሎ የምትከፊ ከሆነ በጣም በአጭር ጊዜ ሊያልቅልሽ ይችላል። ምክንያቱም በኢሮ ነው የሚከፈለው። ኢትዮጵያ ላለ ሰው ደግሞ በኢሮ መክፈል ይከብዳል። አንድ እሱ ነው። ሁለተኛ ደግሞ ኤምባሲ ላይ ያለው የአንቺ የማሳመንና ያለማሳመን ጉዳይ ነው የሚወስነው። ኤምባሲ ላይ ሪፊውዝ መደረግ አለ። ያ ሪፊውዝ እንዳይሆን አንቺ ምን ያህል እዚህ ጋር ጠንክረሻ አሳምንሻል። ያም አለ ማለት ነው ለጎበዝ ተማሪዎች ነው ማለት ነው እድሉ የሚሰጠው። ሰው ሰነፍ አይባልም፣ ሁሉም ጎበዝ ነው። ግን ኤምባሲ ማመን ይፈልጋሉ፣ እርግጠኛ ኤቪደንስ ይፈልጋሉ። በቃ የሚጠቅሽን ጥያቄዎች በኮንፊደንስ መመለስ ይፈልጋሉ። እያንዳንዱ የምታደርጊያት ነገር ላይ እውነተኝነትን ማሳየት አለብሽ። ምህረትም ቱን ቤቲ እዛው ፖላንድ ውስጥ ሁለተኛ ዲግሪያቸውንም ተምረው መያዝ ይፈልጋሉ። ቃላብ ደግሞ እስከ ዶክትሬት ዲግሪው ሊገፋበት ይፈልጋል። ይሄ ማለት ሁለተኛ ዲግሪ እንሰራው ማለት ነው። እና እግዚአብሔር ከፈቀደ ወይ ወደ ኢንግላንድ ወደ ትላልቅ ዩኒቨርሲቲዎች ላይ አፕላይ ማድረግ ይፈልጋለን። የመጀመሪያ ዲግሪ ኢኮኖሚክስ ስለሆነ አሁን ኢንተርናሽናል ቢዝነስ ከጨረስኩኝ ወደ ተሻለ ዩኒቨርሲቲ ተሸጋግሬ በማርና በሰራ ደስ ይለኛል። ሁሉም በአሁኑ ሰዓት የሚማሩት በእንግሊዝኛ ቋንቋ ቢሆንም ለስራቸው እንዲረዳቸው ፖላንድኛ መማር ጀምረዋል። እንግዲህ አድማጮች፣ ለከፍተኛ ደረጃ ትምህርት ወደ ፖላንድ ከሄዱት ምህረት ቤቲና ቃላብ ጋር የነበረን ቆይታ ይህን ይመስል ነበረ። የውጭ አገር የትምህርት ተሞክሯቸውን በበቂ እንዳካፈሏችሁ ተስፋ እናደርጋለን። ሳምንት በሌላ የወጣቶች አለም ዝግጅት እንገናኝ። ልደት አበበ ነኝ። ጤና ይስጥልኝ።